የናይጄሪያው ፕሬዚዳንት ሙሐማዱ ቡሃሪ ስልጣን ከያዙ ወዲህ ለመጀመሪያ ጊዜ ያደረጉት የካሜሩን ጉብኝት ብዙዎች ሲጠብቁት የነበረ ነው። የዚህም ምክንያቱ ሁለቱ ሀገራት የጋራ ችግር ውስጥ መውደቃቸው ነው። በአሁኑ ጊዜ የናይጄሪያው ደፈጣ ተዋጊ ቡድን የጽንፈኛው የቦኮ ሃራም ወታደራዊ እንቅስቃሴ መዳከሙ ቢታመንም አልሞት ባይ ተጋዳይነቱ ግን አይሏል። ባለፉት ሁለት ወራት ብቻ ቡድኑ በጣላቸው ያጥፍቶ ጠፊ የቦምብ ጥቃቶች ወደ 800 የሚጠጉ ሰዎች ህይወት ጠፍቷል። ፕሬዚዳንት ቡሃሪ በአሁኑ የካሜሩን ጉብኝታቸው ከካሜሩኑ ፕሬዚዳንት ፖል ቢያ ጋር በተለይ አሸባሪውን ቦኮ ሀራምን ለመዋጋት በአካባቢው ሀገራት በተቋቋመው ወታደራዊ ግብረ ኃይል ላይ አትኩረው መክረዋል። ቡሃሪ ካሜሩን ውስጥ በሰጡት መግለጫ እንዳስታወቁት የሁለቱ ሀገራት የጋራ ጠላት በሆነው በቦኮ ሀራም ላይ መንግስታቸው የያዘው አቋም ከቀድሞ የተለየ አይደለም። ናይጄሪያ በሺዎች የሚቆጠሩ ዜጎቻችንን ህይወት ያጠፋውን፣ ያቆሰለውን ብዙዎችንም መኖሪያ አልባ ያደረገውንና ህይወታቸውን ያሰናከለውን ቦኮ ሀራምን ለመውጋት አሁንም በቁርጠኝነቱ አንድ ጽናች ነው። ቦኮ ሀራም በናይጄሪያና በአካባቢው ሀገራት የሚጥላቸው የሽብር ጥቃቶች በሀገራቱ ኢኮኖሚ ላይ ተጽዕኖ ማሳደራቸው ነው የሚነገረው። በካሜሩን የናይጄሪያ መንግስት አማካሪ አማካሪና የካሜሩን ነዋሪ የሆኑት ነጋዴ ኤሪክ ኦዱስ እንደሚሉት ጸጥታው አስተማማኝ አለመሆኑ የሀገራቱን የኢኮኖሚ ኃይል እያዳከመ ነው። ይህም እንደ ኦዱስ በሀገሬው ሕዝብም ሆነ በውጭ ዜጎች ላይ ተጽዕኖ ማሳደሩ አልቀረም። በዚህና በሌሎችም የሽብር ጥቃቱ ባስከተላቸው ተጽዕኖዎች ሰበብ ከቅርብ ወራት ወዲህ የአካባቢው ሀገራት ወታደራዊ ትብብራቸውን አጠናክረዋል። በጎርጎሮሳዊው በ2015 መጀመሪያ ላይ የቻድ ወታደሮች ቦኮ ሀራምን ከሰሜን ምስራቅ ናይጄሪያ በማስወጣት ትልቅ ሚና ተጫውተዋል። በአሁኑ ጊዜ የደፈጣ ተዋጊው የቦኮ ሀራም የመጨረሻው ዋነኛ ምሽግ ካሜሩን ድንበር ላይ የሚገኘው የዛምቢዛ ጫካ ነው። ከዚያን ወዲህ ጸረ ሽብሩ ውጊያ አልቀጠለም። ናይጄሪያ ዋና ከተማ አቡጃ የሚገኘው የዲሞክራሲና ልማት ማዕከል የተባለው ተቋም ባልደረባ ጅብሪን ኢብራሂም ቡድኑ ከሚከተለው የውጊያ ስልት በመነሳት የቦኮ ሀራምን የሽብር ጥቃት በአጭር ጊዜ ማቆም አይቻልም ይላሉ። ቦኮ ሀራም ያልታጠቀ ማህበረሰብ ላይ ነው የበቀል እርምጃ የሚወስደው። ቡድኑ የሽምቅ ውጊያ ስልት ነው የሚከተለው። ይህ ደግሞ አሁን በሽሽት ላይ መሆኑንና ከዚህ ቀደም ናይጄሪያ ውስጥ የያዛቸውን አካባቢዎች መልሶ የመቆጣጠር አቅም እንደሌለ ያመለክታል። በእርግጥ ለዚህ የሚከፈለው መስዋዕትነት ከፍተኛ ነው። የሰው ህይወት ይጠፋል፣ ንብረት ይወድማል። ይህን መሰሉን እርምጃ ማቆም እስከሚቻል ድረስ ጊዜ ይወስዳል። ምክንያቱም ታጣቂ በሌለበት መንደር አንድ የታጠቀ ሰው ከፍተኛ ጉዳት ሊያደርስ ይችላልና። ናይጄሪያ፣ ካሜሩን፣ ቻድ እና ኒጀር ቦኮ ሐራምን በጋራ ለመዋጋት 8700 ሰራዊት ያለው አዲስ ግብረ ኃይል ለማሰማራት አቅደዋል። በኢብራሂም እምነት የጋራው ስጋት በናይጄሪያ ይመራል የተባለው ግብረ ኃይል የታሰበለትን አላማ እንዲያሳካ ይረዳል። በቅርብ ዓመታት ውስጥ ቦኮ ሐራም ያተኮረው በናይጄሪያ ላይ ነበር። ሶስቱ የናይጄሪያ ጎረቤቶች ኒጀር፣ ቻድ እና ካሜሮን እስካሁን ድንበሮቻቸውን ከቦኮ ሃራም ጥቃት ሲከላከሉ ነበር የቆዩት። አሁን ደግሞ ቦኮ ሃራምን ለመዋጋት በሚካሄደው እውነተኛ ውጊያ ውስጥ ሊገቡበት ነው። አሁን ሁሉም ቦኮ ሃራም የናይጄሪያ ብቻ ሳይሆን የሁሉም ሀገራት ስጋት መሆኑን ተገንዝበው የውጊያ ስልታቸውን ቀይረዋል። ናይጄሪያና ካሜሩን በ 98 ዎቹ በነዳጅ ዘይት በበለጸገችው በባኪሳን ልሳነ ምድር ምክንያት ደም አፋሳሽ ጦርነት ያካሄዱ ሀገራት ናቸው። ሆኖም ሁለቱ ሀገራት ያለፈውን ግጭት ለታሪክ በመተው አሁን የጋራ ጠላታቸውን ቦኮ ሃራምን ለመዋጋት ተባብረው ለመስራት ተስማምተዋል።